የኢትዮጵያውያን አውስትራሊያውያን ማኅበረሰብ ዓመታዊ የእግር ኳስ ውድድር ዘንድሮ ሃያ ስምንተኛ ዓመቱን ያስቆጥራል። ምንም እንኳ ውድድሮቹ በዝተው የተካሄዱት ሜልበርን ከተማ ውስጥ ቢሆንም በሌሎች ዋነኛ የአውስትሬሊያ ከተሞች ውስጥም መከናወኑና የሲድኒ፣ ብሪስበን፣ አድላይድና ፐርዝ ቡድናትም ተጓጉዘው በውድድሩ ተሳታፊዎች መሆናቸው ግና እውነት ነው። የ2024 ዓመታዊ ውድድርም ከዲሴምበር 25 ጥር 17 እስከ ዲሴምበር 29 ጥር 21 በሜልበርን ከተማ ይካሄዳል። የውድድሩ አዘጋጅ የሆነው በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር አዲስ ተመራጭ የአመራር አባላት ወይዘሪት ገነት ማስረሻ የህዝብ ግንኙነት ኃላፊና አቶ አህመድ ዳውድ የንብረት ኃላፊ ጋር ተነጋግረናል ጅማሯችን ካለፈው አመት ምን አይነት ልምዶችን ቀስማችኋል? ለዘንድሮስ እንደምን ተሰናርታችኋል? በሚል ነው በቀዳሚነት ወዘሪት ገነት እንዲህ ያስረዳሉ። እሺ በቅድሚያ ቶ ካሳሁን አመሰግናለሁ ለዚህ ፕሮግራም ስላቀረብከኝና ኢንተርቪው ስላደረግከን እንዲሁም ኤስቢኤስ ሬድዮን ሳናመሰግን አላልፍም። ለእውነት ነው ላለፈው አመት አንድነታችን አጠንክረናል። ማህበረሰባችን ኢትዮጵያውያኖችን ያነቃቅተናል ብዬ አስባለሁ። በእኛ አሰራር የተለየ ነገር ብዙም ባይኖርም ህዝቡን አንዳርገናል፣ ወጣቶች ልጆች ሰብስበናል፣ አንዳንድ የባህል ሰዎችም ዘፋኞችም አስመጥተናል። አቶ አህመድስ የስፖርቱ ውድድር አኳያ ካምናው ዘንድሮ በምን ዘርፍ ለየት ይላል? ምን ያህል ቡድኖች ይጋጠማሉ? በምን በምን ዘርፍ ነው ውድድሩ የሚካሄደው? በቅድሚያ በጣም አመሰግናለሁ ካሳሁን ለእኛ የምታደርገው ትብብር በኢትዮጵያ ኮሚኒቲም በጣም አመሰግናለሁ። ከዛ ቀጠል በማድረግ ለመላው በአውስትራሊያ ውስጥ የሚገኙ ኢትዮጵያውያኖች እንኳን ለሁለት ሺህ ሀያ አራት የኢትዮጵያ ቶርናመንት አደረሳችሁ እላለሁ። ከዛ ቀጠል በማድረግ በቪክቶሪያ በቪክቶሪያ የኢትዮጵያ ኮሚኒቲ አሰባሳቢነት የኢትዮጵያ አሰባሳቢነት በጋራ የምንሰራው ቶርናመንቱን ለማዘጋጀት አንደኛ ናሽናል ኢትዮጵያን ኮሚኒቲ አሶሴሽን ስፖርት ፌዴሬሽን ኢን አውስትራሊያ፣ ሁለተኛ ኢትዮጵያን ስፖርት ኤንድ ካልቸር ፌዴሬሽን ኦፍ ቪክቶሪያ፣ ሶስተኛ የነቃቸው የተሰማ ሶከር ክለብ። ሶስታችን በኢትዮጵያ ኮሚኒቲ ተባባሪነት ነው የምናዘጋጀው። ይ የዜና ዝግጅት ከሌላው ለየት የሚያደርገው እኛ ያለፈውም አመት ሆነ ከብዙ አመታት በኋላ በዚህ አመት ለየት የሚያደርገው ከሌላው ጊዜ ለብዙ ጊዜ በክፍፍል ምክንያት ቁጥራችን ያነሰ እያነሰ በሁለት ቦታ ስለማናደርገው የሴር ግን በአንድ ላይ በማድረጋችን የሰከንዴር ውጤታችን ለየት የሚያደርገው አስራ ስድስት ሲቲም በቱ ሳውዝንድ ትዌንቲ ፎር ላይ ማዘጋጀት ችለናል። ሁለት ዲቪዥን ያለን ዲቪዥን ዋን ኤንድ ዲቪዥን ቱ የሚባሉ ዲቪዥን ዋን አስራ ስድስት ቡድን ሲኖረው ዲቪዥን ቱ ደግሞ አስራ አራት ቡድን አለው። ሞስትሊ የዲቪዥኗን ተጫዋቾች ኦል ያንግ ቦይስ ሲሆኑ በዲቪዥንቱ ደግሞ ከዛ በእድሜ ገፋ ያሉ ናቸው የሚጫወቱ። ዘሪት ገነት፣ ፕሮግራሙ ዝርዝር ምን ይመስላል? ምን ምን አይነት ዝግጅቶች ናቸው በውድድሩ ወቅት የሚቀርቡት? አመሰግናለሁ ከሳሁን ፕሮግራሙ ዝግጅታችን በሰፋ ያለ ነው። የመጀመሪያው ቻችን የመጀመሪያው ቀን በሀያ አምስት የክሪስማስ ቀን ነው። ለሕጻናቶች እና ለኢትዮጵያኖች መልካም የገና በዓል ምኞታችን እየተመኘ ያው የፈረንጆች ገና ቀን ቢሆንም እኛ ደግሞ እንደ ባህላችን ለልጆች ፕሮግራም አዘጋጅተናል። ገና አባት ይመጣሉ። ወላጆች ልጆቻቸውን እዛ ይዘው መጥተው ስጦታም ምንም ካላቸው ልጆቹን ይዘው መጥተው እዛ ባህልንም እንዲማሩ በዓሉንም አብረን እንድናከብር በሚል የአንድ አዘጋጅትና ትልቁ ዝግጅታችንን እሱ ነው። ለልጆች ያዘጋጀ ነው መጀመሪያ መክፈቻው ቀን፣ በሚቀጥለው ተከታታይ ዝግጅቶች አሉን። በዛም ሰዓቱ ነው የምግብ ዝግጅት አለ፣ የኢትዮጵያ ቀን በሀያ ስምንት የሚከበር አለ፣ የልጆች አልባሳት የፋሽን ሾ ፕሮግራም አለ። በሀያ ስምንት ደግሞ የኢትዮጵያ ቀን እናከብራለን። ሻምበል በላይነህ ዘፋኝ ይመጣል። ከሱ ጋርም ብዙ እዚሁ የሀገራችን ያሉ አጃቢዎች አሉ አብሮ ፕሮግራሙን ይካፈላሉ። አቶ አህመድ በእርሶስ በኩል በዚህ ውድድር ላይ የሚሳተፉ ከቪክቶሪያ ብቻ የሚገኙ ቡድናት ናቸው ወይስ እንዳምናው ወይም ከዛ ቀደም እንደነበሩት ላለፉት ሀያ ሰባት ተከታታይ ውድድር አመታት ውስጥ ከተለያዩ ክፍለ ሀገራት ወደዚህ መጥተው የሚጋጠሙ ተጫዋቾች ይኖራሉ ወይም ቡድኖች? በዚህ አመት ከሌላ ስቴት የሚመጡ ቡድኖች፣ ብዙ አመት የሚመጣ የነበረው የሲድኒ ቡድን ተከታይ ደግሞ የብሪዝበን ቡድን ሶስተኛ ደግሞ ዲሲር ከብዙ አመት በኋላ የአድሌድ ቡድን ይመጣል። ሶስት ከኢንተርስቴት ቲሞች ይመጣሉ። ሌላው ወዝ ከዛ ሀገር ያሉት ናቸው። ስለ ቡድኑ ዝርዝር ምን አይነት ጨዋታ ምን አይነት ዝግጅት እንዳለ፣ ዋናው እንትኑ ኳስ ጨዋታ ነው። ኳስ ጨዋታው የህፃናቶችን፣ የአባቶችን፣ የሴቶችን ሁሉ ያጠቃልላል። የእግር ኳሱ ጨዋታ በዛ መካከል ደግሞ ስፖርቶች አሉ። የሩጫ ገመድ ጉተታ የቫሊቦል አይነቶች በዛ መካከል ይካሄዳሉ። የኳሱ ጨዋታ ምሳሌ አስራ ስድስት የአንደኛ ዲቪዥን አለ። የሁለተኛ ዲቪዥን ደግሞ አራት አለ። አስራ ስድስቱ ለሶስት ቀን ያህል ሶስት ጊዜ ይጫወታሉ። ሶስት ጊዜ ከጫወቱ ከአስራ ስድስቱ ውስጥ አራት ያልፋሉ። ኳርተር ፋይናል የለም፣ ሴሚ ፋይናል ብቻ ነው። አራት አልፈው በሀያ ስምንት ማጣረት አልፎ ፋይናል በሀያ ዘጠኝ ይካሄዳል ማለት ነው የዲቪዥን ቱ ቡድን ደግሞ አራት ስለሆኑ በሀያ ስምንት ይጫወታሉ ከሁለቱ አሸናፊ በሀያ ዘጠኝ ፋይናል ይጫወታሉ ማለት ነው ይሄ ነው ዝግጅቱን ይመስለው የጨዋታው ዝርዝር ማለት ነው ሌሎች እስከ ክፍለ ሀገራት ከሚመጡ የኢትዮጵያውያን ማህበረሰብ ማህበር ተጫዋቾች ባሻገር በዚህ በሜልበርን ካሉት ቡድናት ልክ ቀደም እንደሚባለው ከተለያዩ የአፍሪካ ሀገራት እንደዚሁ ተቀላቅለው የሚጫወቱ አሉ በቡድን ውስጥ ወይስ ኢትዮጵያውያን ማህበረሰብ አባላት ብቻ ናቸው ቡድን ውስጥ እኛ ጋር እየተቀላቀሉ ይጫወታሉ፣ ግን ብዙ ዶመነት የሚያደርጉት የኢትዮጵያ ቡድኖች ናቸው ብዙዎቹ። ወይዘሪት ገነት በዚህ አጋጣሚ ለማህበረሰብ አባላቱ በስፍራው ተገኝተው ለሶስቱም ቀናት በሚካሄዱት ልዩ የዚህ የአመታዊው የእግር ኳስ ውድድርም ሆነ እንደዚሁም ደግሞ ማጠቃለያ ቀኑ የሚከበረውን የኢትዮጵያ ቀን አስመልክቶ በዛ እንዲታደሙ መልክቶ ወይም ጥሪዎ ምን ይሆናል? እሺ፣ አመሰግናለሁ። ጥሪያችን ከሀያ አምስት ጀምሮ ወላጆች ልጆቻቸውን ይዘው እንዲመጡ፣ ልጆቻቸውን ባህላቸውን እንዲማሩ፣ እኛ አለን አስተማሪዎች አለችን የኛው ውዝዋዜም ባህል አልባሳትም ሁሉን ነገር እንታስተምር አለች። ልጆቻችሁን እንድታመጡ፣ በተረፈ ኮንታክት እንድታረጉ፣ ኮንታክት ደግሞ ወደ እኔ ደውሉልኝ። እኔ አገናኛቸዋለሁ። እኛ እንተባበራለን። ሌላው ደግሞ ከሀያ አምስት እስከ ሰላሳ በምናቀርበው ዝግጅት ማንኛውም ኢትዮጵያውያን የሆነ በስራም እንዲያግዙን ቮለንተሪ የምግብ ዝግጅት አለ። ብዙ ነገር የምናቀባ አቅርቦት አለ። ሰው በሚችለው ለኮሚኒቲያችን እንዲተባበሩን እንዲያግዙን ለሱም ኮንታክት እንዲያደርጉኝ ወደ እኔ ይደውሉልኝ። እኔም ባለውን እኔ ኮሚኒቲ ተመራጩ ጋር ደውለው የሚችሉትን ይህን ማድረግ እንችላለን ብለው እንዲያመጡ በጣም የምንፈልገው ደግሞ አንድነታችን ስለሆነ ተገኝቶ በየጊዜው እየተገኙ ከሀያ አምስት እስከ ሰላሳ ያለውን ጊዜ እንዲያሳልፉ በሀያ ስምንት ደግሞ የኢትዮጵያ ቀን ብቻ ስለሆነ የዛን ቀንም ሻምበል በላይነት ይመጣል። ጥሩ ጊዜ እናሳልፋለን፣ ጥሩ በዓልም ይኖረናል። በዛ ሰዓት ይምጡ ነው የምንለው። በተረፈ እንኳን ለሀያ ስምንተኛ የኢትዮጵያ ቀን ማደረሰ እንላለን። አቶ አህመድ እስ በእግር ኳስ ዘርፍ ማህበረሰብ አባላቱ የሚያስተላልፉት መልእክት ወይም ጥሪ ምን ይሆናል? ታንክ ዩ። ከሰው ብዙ ጊዜ ይሄ ጨዋታ የትላልቆች ነው ግን ነገ የሚተኩን ልጆች ብዙ ጊዜ በፋሚሊዎች ኮሚቴዎች ምክንያት በታይም አምጥተው በታይም ስለማይጨዋቱ የልጆቹ ነገር ብዙ ጊዜ ሚስት ይሆናል። እና ፕሊዝ ልጆቹ ይምጡ፣ ይጨዋቱ። እስኪ ታለንታቸውን። ብዙ የተደበቁ ልጆች አሉን፣ ቤቱ ነው ምናምን ነገር ታለንታቸውን የማናቃቸውና እስኪ እዚያ አምጥተው ምሳሌ እኔን ኮንታክት ማድረግ ማንኛውም የኮሚኒቲ ሜምበር ኮንታክት ማድረግ ወደ እኛ አምጥተው እኛ ሴት አባርገን የእነሱን ህጻናቶችም እንዲጫዋቱ ና ይህንን ቀን እንዲህ በጉጉት እንዲጠብቁት መሆን ለሚያስፈልግ እስኪ ልጆቻቸውን አምጥተው በጊዜ እነሱን መጥተው የሚጫዋቱበትን መንገድ ባያመሻችሁበት፣ ቤተሰቦችን መልዕክት አደርሳለሁ። ሌላ ደግሞ ቀጠል በሚለው ማንኛውም የስፖርትን እና ይሄ ባህልን ለልጆቻችን ለማስተላለፍ ማንኛውም ችሎታ ያለው ማድረግ የሚችለውን ትብብራችሁን በጣም እንፈልጋለን። ልክ እና በጣም አመሰግናለሁ። ሚከሰው መልካም ወይዘሪት ገነት ማስረሻ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ አቶ አህመድ ዳውድ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የንብረት ክፍል ኃላፊና የ2024 የኢትዮጵያውያን ማህበረሰብ አመታዊ እግር ኳስ ውድድር አስተባባሪ ስለ ቃለ ምልልሱ እናመሰግናለን። ሳይሆን እኛም በጣም እናመሰግናለን። አንድ መልእክቷን ላስተላልፍ። እሱም ምንድነው? ስፖንሰር ማድረግ ለምትፈልጉ ለኢትዮጵያውያኖች፣ ንግዳችሁን፣ ሱቃችሁን፣ ቢዝነሳችሁን ማንኛውንም ያላችሁን ቢዝነስ ለማስተዋወቅ ስፖንሰር ማድረግ የምትፈልጉ ደውሉልን። ኮንታክት ነንበሬ ዜሮ አራት ሶስት አራት ሶስት ሰባት አራት ሁለት ሰባት ሰባት ገነት እባላለሁ፣ ደውሉልኝ። በተረፈ ደግሞ ኤስ ቤ ኤስን ስም አቶ ካሳሁንን በጣም እናመሰግናለን። ለትብብርህ እግዚአብሔር ስጥልን። ታንኪ ዩ በጣም አመሰግናለሁ ካሳሁን ሁሉ ጊዜ ለምታደርግልን ትብብር። በዚያ አጋጣሚ ማንኛውም ቤተሰቦች ለስፖርታችንና ለቱርናመንታችን ትብብር ማድረግ ለምትፈልጉ ሰዎች ኮንታክት አድርጉኝ። አህመድ ዳውድ፣ ዜሮ ፎር ቱ ስሪ ዳብል ሰቨን ዋን ስሪ ኤት ስሪ። ታንኪ ዩ በጣም አመሰግናለሁ። በጣም እናመሰግናለች ቤስ እንኳን አደረሳችሁ ሀያ ሀያ አራት ኢትዮጵያ ቱርናመንት ታንኪ፣ በጣም አመሰግናለሁ። መልካም ውድድሩ ስኬታማ እንዲሆን በእኛም በኩል ምኞታችን ነው። ከማህበረሰብ ለማህበረሰብ